በዶናልድ ትራምፕ ውሳኔ ቀድሞ ውጭ ጉዳይ ሚኒስትርና ሌሎችም የዲሞክራቲክ ፓርቲ ከፍተኛ ባለስልጣናት ማዘናቸውን እየገለጹ ነው። ጉግል፣ አፕል፣ ፌስቡክ፣ ማይክሮሶፍት እና ትዊተር የሚገኙባቸው ከዘጠና በላይ የንግድና በፈጠራ ስራ ላይ የተሰማሩት የቴክኖሎጂ ካምፓኒዎችም በጽኑ ተቃውመውታል። የዩናይትድ ስቴትስ ዜጎችና የሰብአዊ መብት ተሟጋች ድርጅቶችም ኮንነውታል ለአዲስቷ ኢትዮጵያ የሰብአዊ መብት ተሟጋች አቶ ኦባንግ ሜቶ በውሳኔው ምን ተሰማውት አልኳቸው ወደዛ ጋር የምመለሱ ሰዎቹ ስደተኞች ናቸው መኪናቱም ስደተኞች የሆኑ ሰዎች እ ወደው አይደለም እና ፕሮብለም አላቸው ምንም ጥያቄ የለም እና የተሰማ በየበቃዘን መኪናቱም የተመለሱ ሰዎቹ ከዚህ የመጡ ሰዎች ናቸው ወረቀት ስለሌለ ሊሆኑ ይችላል አሁን በቅርብ ጊዜ ትራምፕ የሰራው ኢዘክቲቭ ኦርደር እኛ እንደሰማ ከሆነ ከስልሰ ሺህ በላይ ሰዎች እንኳን ኦልሞስት የነሱ እሱ ላይቭ ዲስራፕ ተደረገ። ሪሊ ህዝቡ ይጎዳል ማለት ነው እና እንደ ቀላል ነገር መወሰድ የለበትም። ስፔሻሊ ይሄው የእኛ ሀገር ባይጠቀስ፣ እኛ ራሱ ይህን እንደ ሲሪየስ ነገር መወሰድ አለብን ማለት ነው። የዳኛው ውሳኔ ሲሰሙ ውስጥ እንደው ደስ አላሉትም? ለጊዜውም ቢሆን ያው በጣም እና በጣም ይሄ እኮ ነው ማለት ህግ ያለበት ሀገር ማለት ነው። ዳኛ ራሱ ምን ይላል? ይህ የህግ ሀገር ነው የህግ ሀገር መሆኑ በእውነት በትክክል እያስታወቃል። ቢያንስ የእነዚህ የሰባት ሀገሮች መንገድ ላይ ያሉ ሀገር ቤት ያሉ ውሳኔው እስከሚታወቅ ቶሎ ወደዚህ መሰብሰብ ይችላሉ አይደል? ግዛት ሲክል አሁን እኮ ከብታኔ በኋላ ኮማ ሰዎች መጡ። አሁን ለምሳሌ ትላንትም ዛሬም ከትላንቴ ወዲያ ወልሞ ትላንት ሌሊቱ ማሌዎች መነሶዳ የመጡ አሉ፣ ሎስ አንጅለስ የመጡ ያሉ፣ ኒውዮርክ የመጡ አሉ እና ብዙ ሰዎች መጡዋል ማለት ነው። ወልሞ ወዲያ አሁኑ የዶናልድ ትራምፕ ውሳኔ በምን አሳማኝ ምክንያት ነው በፍርድ ቤት ሊታገደ? የህግ ጠበቃና አማካሪው ዶክተር ኑሮ ደደፎ መልስ አላቸው። ለምሳሌ ብንወስድ በአሜሪካ ውስጥ የኤስታብሊሽመንት ክሎዝ የሚባለው አለ። እሱም የምለው ምንድን ነው? መንግስት በሚሰራቸው ስራዎች ውስጥ አንድን እምነት ማደገፍ ወይም ወደ ራሱ የማምጣት መብት የለውም። እንግዲህ የአሁኑ የትራምፕ ኦርደር አንዱ የሚወቀሰው በዚህ ነው። በዚህ ጉዳይ አብዘኛው እስላም እምነት የሚከተሉ ሰባት ሀገሮች እዚህ ሀገር እንዳይመጡ ማድረጉ ሪሊጅስ ዲስክሪሚኔሽን አለ የሚባል አርጉመንት ይቀርብበታል። ይሄ ብቻ አይደለም። እሱም እንግዲህ የተናገራቸው ነገሮች አሉ። ፕሬዚዳንት በአሜሪካ ሕግ መሰረት በውጭ ለሚመጡ ሰዎች ላይ ከፍተኛ ፓወር አለው። የዚህ አይነት ፓወር ቢኖረው እንኳን ቪዛ በሚሰጥበት ጊዜ የአንድን አገር በናሽናል ስም፣ ሪሊጅን ስም፣ በተለያዩ ነገሮች ዲስክሪን ማድረግ አይችልም ነው። የትራምፕ አስተዳደር ያቀረበው ይግባኝ ፍርድ ቤት ውድቅ አደረገው ማለት ምን ማለት ነው? የመጨረሻ ውሳኔ ሲሰጥ ይሆን? ዶክተር ኑሮ ደደፎ ይቀ ይቀጥላሉ። የትራምፕ አድሚኒስትሬሽን በህጉ መፍት አለው የተሰጠው እገዳ ቶሎ እንዲነሰልኝ ብሎ ባለፈው ሶስት ዳኞች በዚህ በህጉ መሰረት መጠየቅ ያለባቸውን ጠየቀ። አልተቀበሉትም ማለት ነው። አልተቀበሉትም ማለት በጉዳዩ ገብቶ ሳይሆን ይሄ ነገር ሙሉ ክርክር እንዲደረግበት ይግባኝ ሰሚ የፌዴራል ፍርድ ቤት ነው። እንግዲህ ሁለቱም ክርክራቸውን እንዲያቀርቡ አይ ቲንክ ለዛሬ መሰለኝ ቀጠሮ ሰጥቷል። ከዚህ በኋላ ክርክር ተደርጎ አንድ ትራምፕ እንዳለው ውሳኔ ቀለበስና የትራምፕ ኤክስኪዩቲቭ ኦርደሩ ስራ ላይ ይውላል ወይም ትእዛዙን የተቃወሙ ስቴቶች ባቀረቡ መሰረት እንግዲህ በአሜሪካ ሕግ መሰረት የመጨረሻውን ውሳኔ የሚሰጠው የአሜሪካ ጠቅላይ ወይም ሱፕሪም ኮርት የሚባለው ነው ማለት ነው። እንጠብቃለን ማለት ነው ውሳኔው። ሰሞኑን የሲያትሉ ፌዴራል ዳኛ ጀምስ ሮበርት የትራምፕን ትእዛዝ ካገዱ በኋላ የትራምፕ ባለስልጣናት ሳን ፍራንሲስኮ ክፍለ ግዛት ሰዓት በሚገኘው የይግባኝ ሰሚ ፍርድ ቤት ያቀረቡት ይግባኝ ውድቅ መደረጉ ይታወሳል። ለዶይቸ ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ